አድማጮች የኮትዲቫር ምርጫና የተቃዋሚዎች ጥሪን ወደሚመለከተው ወደ ተከታዩ መሰናዷችን አልፈናል። ሁለቱ ዋነኛ የኮትዲቫር ፕሬዚዳንት አላሳን ዋትራ ተቀናቃኞች እንደ ጎርጎርሳውያኑ አቆጣጠር ከፊታችን ጥቅምት 31 ቀን ሊደረግ በታቀደው ፕሬዚዳንታዊ ምርጫ እንደማይሳተፉ ከወዲሁ አስታውቀዋል። በቀድሞው ፕሬዚዳንት ሄንሪ ኮናን ባዴ እና ሌላኛው ተቀናቃኝ አፊ ኑጌንሳን የተጀመረው የተቃውሞ እንቅስቃሴ ለሶስተኛ የሥልጣን ዘመን ለመወዳደር ቆርጠው የተነሱትን አላሳን ዋታራን እየተገዳደረ ነው። ይጭበረበራል ከሚለው ስጋት ተነስተውም ተቀናቃኞቹ በምርጫው እንዳይሳተፉ በደጋፊዎቻቸው ላይ ከወዲሁ ግፊት እያደረጉ ነው። የፕሬዝዳንቱ ለሶስተኛ ጊዜ እጩ ሆነው ለውድድር መቅረባቸው ከሕገ መንግሥቱ ጋር ይጣረሳል ሲሉም ይከሳሉም። ባለፈው የነሐሴ ወር ፕሬዚዳንት አላሳን ዋታራ ለሶስተኛ ዙር ራሳቸውን ፕሬዚዳንታዊ እጩ አድርገው ማቅረባቸው እንደተሰማ የተነሳው ብርቱ ተቃውሞ አልበረደም። በወቅቱ በተካሄዱ የተቃውሞ ሰልፎች ከአስር በላይ ሰዎች እንዲገደሉና በዓለም ከፍተኛ የካካው አምራች ሀገር አዲስ ፖለቲካዊ ውዝግብ እንድታስተናግድ አስገድዷታል። የቀድሞ ፕሬዚዳንት ሎራን ባግቦ እንደ ጎርጎርሳውያኑ አቆጣጠር ከ2010 ምርጫ በኋላ በአሁኑ ፕሬዚዳንት አላሳን ዋታራ የደረሰባቸውን ሽንፈት ለመቀበል ፈቃደኛ ባለመሆናቸው ከ3000 በላይ ሰዎችን ሕይወት የቀጠፈና ከሀገሪቱም አልፎ በምዕራባዊ የአፍሪካ ሀገራት ኢኮኖሚ ጭምር ተጽዕኖ ማሳደር የቻለ የእርስ በእርስ ጦርነት አስነስቶ አልፏል። በሀገሪቱ ተመሳሳይ ነገር እንዳይፈጠር እንሻለን የሚሉት የኮት ዲቯር ሕዝባዊ ግንባር እጩ አፊ እንደ ጎርጎርሳውያኑ አቆጣጠር ከ1993 እስከ 1999 ድረስ የአገሪቱ ፕሬዚዳንት ከነበሩት ከሄንሪ ኮናን ባዴ ጋር በተወያዩበት ወቅት ተከታዩን መልእክት ለደጋፊዎቻቸው አስተላልፈዋል። ዶን ኮንሱልቴ ለፕሬዚዳንት ሄንሪ ኮናን ባዴ ኤ ኤንሳምብል አንታንክ ካንዲዳ ሬቲኒ ፕሬዚዳንት ዋታራ በምርጫ ስም ሊያደርጉ የተዘጋጁበትን አዲስ መፈንቅለ መንግስት ለመግታት በመላው ሀገሪቱ የሚገኙ ደጋፊዎቻችንን እንጋብዛለን። አፊ አያይዘውም ከምርጫው ጋር በተገናኘ በሀገሪቱ የሚከናወኑ ተግባራትን ለመከላከል የተቃዋሚ ፓርቲ ደጋፊዎች የበኩላቸውን እንዲወጡም ጥሪ አቅርበዋል። ተቃዋሚዎቹ ፕሬዚዳንቱ አታራ የሚመሩት ገዢ ፓርቲ ሕገ መንግስቱን የጣሰ ምርጫ ማዘጋጀቱ ብቻ ሳይሆን የምርጫውን ሂደት አጭበርብረዋልም ብሎ ይከሳሉ። ገዢው ፓርቲ አሁን ሕገ መንግስቱን ብቻ አይደለም የጣሰው፣ ሕገ መንግስቱን ከመጣስ አልፎ የምርጫ ሂደቱን አጭበርብረዋል ብለን እናምናለን። ተቃዋሚዎቹ በጠሩት በዚህ ቀጣዩን ምርጫ ተግባራዊነት የማሳጣት እንቅስቃሴ ከተቃዋሚዎች ወገን አንድ እጩ ብቻ ሲቀሩ ሌሎች ራሳቸውን አግለዋል። ገዢው ፓርቲ ግን ተቃዋሚዎች ራሳቸውን ቢያገሉም አሁንም ምርጫው በተያዘለት ቀን እንደሚከናወን እያሳወቀ ነው። ፕሬዚዳንቱ ዋታራ እንደ ጎርጎርሳዊያኑ አቆጣጠር በ2006 ተሻሽሎ የጸደቀው የሀገሪቱ ህገ መንግስት የጊዜ ገደቡን አንስቶ የመወዳደር መብት እንዳጎናጸፋቸው ይከራከራሉ። ነገር ግን ቀደም ሲል በመጋቢት ወር በቀጣዩ ፕሬዚዳንታዊ ምርጫ እንደማይሳተፉና ይልቁኑ ጠቅላይ ሚኒስትራቸው አማዱ ኩሊባሊ እጩ ፕሬዚዳንት ሆኖ ለውድድር እንደሚቀርቡ አስታውቀው ነበር። ያ ሳይሆን ቀርቶ እርሳቸውም ሆኑ ብዙዎች ተስፋ ጥለውባቸው የነበሩት አማዱ ኩሊባሊ ሞት ቀደማቸውና ሀገሪቱን ወደ ሌላ ቀውስ ሊያስገባ ይችላል ተብሎ የተሰጋበት የፕሬዚዳንት አላሳን ዋታራ ራሳቸውን በእጩነት እንዲያቀርቡ አድርጓቸዋል። በእርግጥ ምርጫው በተያዘለት ቀን እንዳይደረግ የሚከለክል ነገር ይፈጠር ይሆን? ወይስ የፕሬዚዳንት አላሳዋታራ ምኞት እንዳሉት ምርጫው ይደረግ ይሆን? በሁለቱም ጫፍ የሚጠበቁ ነገሮች ለኮትዲቯር ምን ይዘው እንደሚመጡ ከወዲሁ መተንበይ ይከብዳል። የዛሬ ላብቃ። ከዝግጅቱ ጋር ታምራ አዲንሳ ነበርኩኝ። ጤና ይስጥልኝ።